የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ነሐሴ 4 2015 ዓ.ም መሰናደው ጀመረ።

ከተኩስ ጋር በባሉት የአማራ ክልል ከተሞች እንቅስቃሴዎች መጠነኛ እንቅስቃሴዎች መጀመራቸው ተገለጸ። ዛሬ ባዳ ሰላም ነው። እንግዲህ ተኩስ ድምፅ አልሰማንም። አሁን ወሩ ላንድ ያፈለገው ኛም ወደ ከተማ ደን ነበረ እ ብዙ ቦታ ዝግ ነው። ያው ሰው እንቅስቃሴ አለው። ጎንደር ዛሬ የሞቱ ልጆች ለቀመሪ ነች አስከሬን ከአንድ ቤት ሁለት

ይሞተባትም አለ። ዛሬ በየቤቱ ደመር በደመር ነው ያልተቀበሩም እንዲቀበሩ አስከሬን እየተነሳ ነው፣ ቀብርም እየተፈጸመ ነው። ያልተላቀሰም ደመር እየተላቀሰ ነው። ዛሬ ነው እንግልበት ትንሹም ቢሆን ግንኙነት የተደረገው የሰማችኋቸው በአማራ ክልል የተለያዩ ከተሞች ያነጋገር ናቸው

ነዋሪዎች መካከል ናቸው። በምሽቱ ዘገባ ይኖረናል። በሌላ በኩል ደግሞ በአማራ ሕዝብ ላይ ለዓመታት የተለየ የዘር በደል ተፈጽሞበታል ያሉ ኢትዮጵያውያን ዛሬ በዚህ በዋሽንግተን ዲሲ ሰልፍ አካሂደዋል። ዝርዝሩ ወደ በኋላ ላይ የሚደመጥ ይሆናል። ሰላም ጤና ስጥልኝ፣ የተከብራችሁ አድማጭ ተመልካቾቻችን እንደማንሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመ መሰናደውን በመምራት፣ ጽዮን ግርማ በአርጦቱ ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ በማቀናበር እስከ ምሽቱ አራት

ሳ ድረስ አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ዝግጅቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪኦኤ አማርኛ የፌስቡክ ገጽ ላይና ድረገጽ ላይ እንድትከታተሉ እየጋበዝን አሁን ከዓለም ዙሪያ ወደ ተሰባሰቡ ዜናዎች እንሻገራለን። በድጋሚ እንደምናመሻችሁ ዜናውን የማሰማችሁ እንግዲህ ወልዴ ነኝ።

በአማራ ክልል በፌዴራል መከላከያ ኃይሎችና በፋኖ መካከል ለቀናት ከተካሄደው ግጭት በኋላ አብዛኛው የአማራ ክልል ዛሬ ሐሙስ የተረጋጋ መሆኑን የክልሉ ነዋሪዎች መናገራቸው፣ በኦሮሞ ነጻነት ሰራዊት ወይም መንግሥት ሸኔ እያለ በሚጠራው ታጣቂ ቡድን ደጋፊነትና አባልነት ተጠርጥረው የተያዙ 330 ያህል ዜጎች ከሁለት ዓመታት በላይ ያለ ፍርድ ታስረው እንደሚገኙ ቤተሰቦቻቸው መናገራቸው የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን።

በአማራ ክልል በፌዴራል መከላከያ ኃይሎችና በፋኖ መካከል ለቀናት ከተካሄደው ግጭት በኋላ የፌዴራል መንግስት የአካባቢውን ታጣቂዎች ከከተሞች ማስወጣቱን ማስታወቁን ተከትሎ አብዛኛው የአማራ ክልል ዛሬ ሐሙስ የተረጋጋ መሆኑን የክልሉ ነዋሪዎች ተናግረዋል። በክልሉ በነበረው አለመረጋጋት ምን ያህል ሰዎች ጉዳት እንደደረሰባቸው እስካሁን ይፋ የተደረገ የቁጥር መረጃ ባይኖርም የተለያዩ ሆስፒታል ውስጥ የሚያገለግሉ የሕክምና ባለሙያዎች ግን

በርካታ ንጹሃን ዜጎች መገደላቸውንና ጉዳት እንደደረሰባቸው ለአዣንስ ፍራንስ ፕሬስ ዜና ወኪል ተናግረዋል። አንድ በጎንደር ዩኒቨርሲቲ ሆስፒታል ውስጥ የሚሰሩ ሐኪም ለዜና ወኪሉ በሰጡት መረጃ ወደ ህክምና ተቋሙ ከተወሰዱት ሰዎች መካከል 20 ሰዎች መሞታቸውን እና በአብዛኛው ንጹሃን ዜጎች የሆኑ 190 ሰዎች ደግሞ ጉዳት እንደደረሰባቸው ገልጸዋል።

ስማቸው እንዳይገለጽ የጠየቁት እኚህ ሐኪም በሆስፒታሉ ምግብና መድኃኒት እያለቀ ነው ያሉ ሲሆን በኦክሲጅን እና በደም እጥረት ምክንያት በሆስፒታሉ የሚገኙ ታካሚዎች እየሞቱ ነው ሲሉ ሁኔታውን አብራርተዋል። በተመሳሳይ ባህር ዳር በሚገኘው ፈለገ ህይወት ሆስፒታል የሚገኙ ሌላ ሐኪም ጉዳት የደረሰባቸው 130 ሰላማዊ ዜጋዎች ወደ ሆስፒታሉ መግባታቸውን ገልጸው ከነዚህ ውስጥ የአስር ሰው ህይወት ማለፉን ተናግረዋል።

ሰዎች በመንገድ ላይ ሊደርስባቸው የሚችለውን አደጋ ተጋፍጠው የተጎዱ ቤተሰቦቻቸውን ተሸክመው በእግር ወደ ሆስፒታል ይመጣሉ፣ ያሉት ሐኪም በከተማው ውስጥ ባለው ከፍተኛ ስጋት የተነሳ አምቡላንሶች ሥራ ማቆማቸውን ተናግረዋል። በተያያዘ የአማራ ብሔራዊ ንቅናቄ አብን በአማራ ክልል ለተፈጠረው ችግር የፌዴራሉንና የክልሉን መንግሥት ቀዳሚ ተጠያቂዎች አድርጓል።

የኢትዮጵያ ቀይ መስቀል ማህበር በበኩሉ ዛሬ በሰጠው መግለጫ በአማራ ክልል በግጭቱ ለደረሰው ሰብአዊ ቀውስ ምላሽ ለመስጠት የድጋፍ ማሰባሰብ ስራ መጀመሩን ገልጾ በግጭቱ የሚሳተፉ አካላት የማህበሩን እንቅስቃሴ ደህንነት እንዲጠብቁ ጠይቋል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ዛሬ በሰጠው መግለጫ ደግሞ ሁሉም የግጭት ተዋናይ አካላት ለሰላም ቅድሚያ እንዲሰጡ ጠይቋል። አድማጮች በዚህ ጉዳይ ላይ በአብይ ርዕስና በ

መጽሔት ዝግጅታችን ሰፋ ያለ ዘገባ ይኖረናል። በኦሮሞ ነጻነት ሰራዊት ወይም መንግሥት ሸኔ እያለ በሚጠራው ታጣቂ ቡድን ደጋፊነትና አባልነት ተጠርጥረው የተያዙ 330 ያህል ዜጎች በአማራ ክልል በኦሮሞ ልዩ ዞን በከሚሴ ማረሚያ ቤት ከሁለት ዓመታት በላይ ያለ ፍርድ ታስረው እንደሚገኙ ነዋሪዎች ተናግረዋል። የልዩ ዞኑ ነዋሪ የሆኑት አቶ አህመድ ኡመር ለአሜሪካ ድምፅ እንደተናገሩት በሰሜን ኢትዮጵያ ሲካሄድ የነበረው ጦርነት

ተከትሎ ሁለት ወንድሞቻቸው በቁጥጥር ስር ውለው ጉዳያቸው ለፍርድ ቤት ቀርቦ በነጻ እንዲለቀቁ ቢታዘዝም የዞኑ ፖሊስ ሊፈታቸው ፈቃደኛ ባለመሆኑ አሁንም እስር ቤት እንደሚገኙ ተናግረዋል። ከእነዚህ ለአመታት ያለ ፍርድ በእስር ላይ ከሚገኙት እስረኞች መካከል አንዱ የወሎ ዘፈ

የወሎ ዘፈኖችን በማቀንቀን የሚታወቀው ሰዓድ አወል ከአርባ ጊዜ በላይ ፍርድ ቤት ቀርቦ ክሱን በማስረጃ ውድቅ ቢያደርግም እስካሁን በእስር ላይ ይገኛል ሲሉ ቤተሰቦቹና የአካባቢው ነዋሪዎች ለቪኦኤ ተናግረዋል። በከሚሴ እስር ቤት ውስጥ በአሁኑ ጊዜ 760 የሚሆኑ እስረኞች ያሉ ሲሆን ከዚህ ውስጥ 330 የሚሆኑት በኦሮሞ ነጻነት ሰራዊት ደጋፊነትና አባልነት ተጠርጥረው የተያዙ ናቸው ሲሉ ነዋሪዎቹ ለቪኦኤ ዘጋቢ ተናግረዋል።

በጉዳዩ ላይ መንግስት ኃላፊዎችን አስተያየት ለማግኘት ጥረት ቢደረግም የልዩ ዞኑ የፍትህ የጸጥታና ደህንነት እንዲሁም የኮሚኒኬሽን ቢሮ የአማራ ክልል በአሁኑ ወቅት በአስቸኳይ ጊዜ አዋጅ ስር ያለ በመሆኑ ምላሽ ለመስጠት እንደሚቸግራቸው ገልጸዋል።

በኢትዮጵያ ሰብአዊ መብቶች ኮሚሽን የአማራ ክልል ቅርንጫፍ ጽህፈት ቤት ስለ ጉዳዩ ተጠይቆ ምላሽ ለመስጠት አመቺ ሁኔታ ውስጥ አለመሆኑን ገልጾ ወደፊት ጉዳዩን በመከታተል ምላሽ እንደሚሰጥ መግለጹን የሪፖርተራችን ገልሞ ዳይት ዘገባ አመልክቷል። የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም በኢትዮጵያ ትግራይ ክልል ለሶስት ወራት አቋርጦት የነበረውን የምግብ እርዳታ መቀጠሉን ቢናገርም የክልሉ የአደጋ ዝግጁነት ኮሚሽነር

የምግብ እርዳታው አሁንም እንደተቋረጠ መሆኑን ተናግረዋል። ኮሚሽነሩ ዶክተር ገብረሕይወት ገብረ እግዚአብሔር ለቪኦኤ በሰጡት ቃል የምግብ እርዳታው ከታገደበት መጋቢት ወዲህ ባሉ በክልሉ ካሉ ሰባት ዞኖች ውስጥ በሦስቱ ከረሃብ ጋር በተያያዘ የ1411 ሰዎች ህይወት ማለፉን መዝግበናል ብለዋል። የዓለም የምግብ ፕሮግራም በተለያዩ የትግራይ አካባቢዎች የምግብ እርዳታ መቀጠሉን ባለፈው ማክሰኞ አስታውቆ ነበር።

አድማጫዎች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ ነው። የኒጀር መፈንቅለ መንግስት መሪዎች አዲስ መንግስት አቋቁመዋል። የመፈንቅለ መንግስቱ መሪዎች ፕሬዚዳንት መሐመድ ባዙምን ወደ ስልጣን እንዲመልሱ የምዕራብ አፍሪካ አገሮች ክልላዊ የኢኮኖሚ ማህበረሰብ ኤኮዋስ የሰጣቸው የእሁዱ የጊዜ ገደብ አልፏል። መሪዎቹ ቀጥሎ በሚወስት እርምጃ ላይ ለመምከር ዛሬ አቡጃ ላይ አስቸኳይ ስብሰባ ተቀምጠዋል። የዚህን ዝርዝር ቆንጅት ታየ ታቀርብልናለች።

ኒጀር ዋና ከተማ ኒያሜ ላይ የሚገኘው የቪኦኤ ዘጋቢ እንዳለው ጁንታው የሽግግር መንግስቱን ያቋቋመው የኤኮዋስ መሪዎች አቡጃ ላይ ከመሰብሰባቸው በጥቂት ሰዓታት ቀደም ብሎ ነው። የሽግግር መንግስቱ ሀያ አንድ አባላት አሉት። ስድስቱ የጦር ኃይል አባላት ናቸው። የመከላከያ ሚኒስትርነቱ የተሰጠው ለቀድሞ የጦር ኃይሎች ዋና አዛዥ ለጀኔራል ሳሊፍ ሞዲ ነው።

የጸጥታ ኃላፊ ደግሞ ጀኔራል ቱምባ ማመር ናቸው። ቃል አቀባይ የነበሩት ኮሎኔል ሜጀር አብዱራማን አማዱ የወጣቶች ሚኒስትር ሆኗል። የመፈንቅለ መንግስቱ መሪዎች የወሰዱት እርምጃም የኤኮዋስን ጥያቄ አንቀበልም በሚለው አቋማቸው መጽናታቸውን እንደሚያሳይ ተመልክቷል። የሀገሪቱን መሪ መሐመድ ባዙምን የፕሬዝደንታዊ ዘብ አባላቱ ከገለበጧቸው ጊዜ አንስተው በመኖሪያ ቤታቸው በቁም እስር አውሏቸዋል።

ፓርቲያቸው ትናንት እንደገለጠው ቤተሰቡ ምግብ እያለቀበት ነው። ውሃም ኤሌክትሪክም ተቋርጦበታል። ይህ በዚህ እንዳለ ቀድሞ የተዋረጎች የሽምቅ ተዋጊ ቡድን መሪ የነበሩ አንድ ፖለቲከኛ መፈንቅለ መንግስቱን የሚቃወም ንቅናቄ ጀምረዋል። የመጀመሪያው የተደራጀ ተቃውሞ መሆኑ ነው። ጁንታው እስከ ትናንት ረቡዕ ድረስ የዲፕሎማሲ ጥረቶችን አልቀበልም ብሎ የከረመ ሲሆን፣ ትናንትና ግን የናይጄሪያ ፕሬዚደንት ቦላ ቲኑቡ የላኳቸውን ሁለት መልእክተኞች ተቀብሎ አነጋግሯል።

በሌላ በኩል በኒጀር የሚገኘው የዩናይትድ ስቴትስ ኤምበሲ ኒያሜ ውስጥ የተቃውሞ ሰልፍ ለመቆጣጠር ብዛት ያለው የጸጥታ ኃይል መሰማራቱን አመልክቶ አሜሪካውያን ቤተ መንግስቱ፣ እና መሀል ከተማው አካባቢ ከመገኘት እንዲቆጠቡ መክረዋል። በመጨረሻም በማዊ ሀዋይ በተከሰተው የእሳት አደጋ እስካሁን ቢያንስ 36 ሰዎች መሞታቸው ታውቋል።

በደሴቲቱ እሳቱ በፍጥነት በመዛመቱ በሺህ የሚቆጠሩ ነዋሪዎች ቤታቸውን ጥለው በመሸሽ ላይ ናቸው። ጥንታዊ ሕንፃዎች በሚገኙባትና የቱሪስት መዳረሻ በሆነችው ለሀይና ከተማ እሳቱ መኪኖችንና ሌሎች ንብረቶችን ሲያቃጥል፣ የእሳት አደጋ ሰራተኞች በመረባረብ ላይ ናቸው። 11 ሺህ የሚሆኑ አገር ጎብኚዎች ትናንት ረቡዕ ደሴቲቱን ለቀው መውጣታቸው ሲታወቅ ተጨማሪ 1500 የሚሆኑት ዛሬ እንደሚወጡ ይጠበቃል።

ክብራትና ክብራን ለዜናው የተመደበው ክፍለ ጊዜ በዚሁ ተፈጽሟል። ለቀሪው ክፍለ ጊዜ ወደ ኤደን መራቸዋሉ።

ሳይድ ወልዴን ከአለም ዙሪያ ለተሰባሰቡ ዜናዎች አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ነሐሴ 4 2015 ዓም ዝግጅታችንን ነው በመከታተል ላይ የምትገኙት። አብራችን ስሉናችሁ አብስተን እናመሰግናለን። መሰናደውን በመምራት ኤደን ገርመው፣ ፕሮዲሰራችን ከብርሃን ኃይሉ ጋር እንዲሁም ደግሞ ከጽዮን ግርማ ዋና አዘጋጇ ጋር እንዲሁም ከግርማ

ደገፋና ሲሳይ አሸናፊ የድምፅና የቪዲዮ ቅንብር አዘጋጆቻችን ናቸው። ከእነሱ ጋርና ከአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ ነው የምንጋብዛችሁ። አሁን ለምሽት ወደ ያዝ ነው አብይ ዘገባ እንሻገር። ከተኩስ ልውውጥ ጋብ ባሉት የአማራ ክልል ከተሞች መጠነኛ እንቅስቃሴዎች እንደተጀመረ

ተነገረ። ከባህር ዳር፣ ከጎንደርና ከሸዋሮቤት ከተሞች ያነጋገር ናቸው አስተያየት ሰጪዎች ከሰሞኑ የተኩስ ልውውጥ ጋብታ ያገኙት ከተሞቹ በዛሬው ዕለት አንጻራዊ መረጋጋትና መጠነኛ የነዋሪዎች እንቅስቃሴ እንደሚታዩበትም ገልጸዋል። ትላንት ጋብ ያለው የተኩስ ድምጽ ዛሬም በከተሞቹ እንዳልተሰማባቸው የጠቀሱ አስተያየት ሰጪ ነዋሪዎቹ ነገር ግን በመሰረታዊ አቅርቦቶችና ግልጋሎቶች ችግር እንዲሁም ደግሞ በደህንነት ስጋት ውስጥ እንደሚገኙም አብራርተዋል። በተያያዘ በ

ራ ብሔራዊ ንቅናቄ የአማራ ብሔራዊ ንቅናቄ አብን በአማራ ክልል ለተፈጠረው ችግር የፌዴራሉንና የክልሉን መንግስት በአመራር ብቃትና ቁርጠኝነት ማነስ ቀዳሚ ተጠያቂዎች አድርጓቸዋል። የኢትዮጵያ ቀይ መስቀል ማህበር ደግሞ ዛሬ በሰጠው መግለጫ በአማራ ክልል በግጭቱ ለደረሰው ሰብአዊ ቀውስ ምላሽ ለመስጠት የድጋፍ ማሰባሰብ ስራ መጀመሩን ገልጾ በግጭቱ የሚሳተፉ አካላት የማህበሩን እንቅስቃሴ ደህንነት እንዲጠብቁም አስ

ጠይቋል የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ዛሬ ባወጣው መግለጫ ሁሉም የግጭቱ ተሳታፊ አካላት ለሰላም ቅድሚያ እንዲሰጡም ጠይቋል። ኬኔዲ አባተ ዝርዝር ዘገባ አለው።

ለደህንነታችን እንሰጋለን በማለት ስማቸው እንዳይጠቀስ ጠይቀው አስተያየታቸውን የሰጡን የባህር ዳር ከተማ ነዋሪ ዛሬ ነሐሴ 4 ቀን 2015 ዓ ም በከተማዋ የሰዎችና የንግድ እንቅስቃሴ በመጠኑ መስተዋሉን ገልጸዋል። ሆኖም በከተማ ውስጥም ይሁን ወደ ባህር ዳርና ከባህር ዳር ውጭ የሚደረግ የትራንስፖርት አገልግሎት እንደሌለ ተናግረዋል። ዛሬ ባህር ዳር ሰላም ነው። እንግዲህ ተኩስ ድምፅ አልሰማንም። አሁን ወደ ከተማ ደን ነበረ። ብዙ ቦታ ዝግ ነው። ያው ሰው እንቅስቃሴ አለው

በጣም ብዙ ሰው በጣም የአስራ አራት እና አንተ ስለተጎዳ በጣም ከበድ ያለ ሰው ነው ሞጠ እና አሁን ኛ ዋጋ ራሱ ጭማሪ እንዲያጣረጉ ምናምን የሚል ተሰቡ የሚሸጠው ሰው ኳ ከጎንደር ከተማ አስተያየታቸውን የሰጡን የከተማዋ ነዋሪም እንዲሁ በከተማዋ መጠነኛ የሰዎች እንቅስቃሴ መጀመሩን ነግረውናል። ለቀናት በቆየው ግጭት የሞቱ ሰዎችን የመቅበር ተግባር ዛሬም መቀጠሉንም አስተያየት ሰጪው ገልጸዋል። ጎንደር ዛሬ የሞቱ ልጆች ለቀመላይ ናቸው። አስከሬን ከአንድ ቤት ሁለት

የሞተባትም አለ። ዛሬ በየቤቱ ደመር በደመር ነው። ያልተቀበሩም እንዲቀበሩ አስከሬን እየተነሳ ነው፣ ቀብርም እየተፈጸመ ነው። ያልተላቀሰም ደመር እየተላቀሰ ነው። ዛሬ ነው እንግዲህ በትንሹም ቢሆን ግንኙነት የተደረገው እና አብዛኛው ግድያ ደግሞ ንጹሐን ላይ ነው። መንግሥት ደግሞ እንደዚህ አይነት በአስተውሎት ማየት አለበት። የነገር አሁንም ሊቀጥል ስለሚችል በሰከነ መንገድ ከባኖቹ ጋርም በሰከነ መንገድ ቢየው

አዋጭ ሆናለን እንገምታለን። ከዛ ውጭ እንቅስቃሴ አልፎ አልፎ ተጀምሯል። ያን ያህል አጥጋቢ አይደለም። ሰው እንዳልኩ በድንጋጤ ውስጥ ነው ያለው። ሰው ስጋት ላይ ነው። ነገ ምን ይፈጠራል አይነት ስሜት ድንጋጤ ስላለ እስካሁን ያን ያህል ስራ የተጀመረ ነገር የለም። ያን ያህል የለም። መከላከያ ከተማው ወጥቷል። ወጣ ብለዋል ይመስል አሁን ከተማ ውስጥ የመከላከያ ወጣ ብለው የሉም፣ አይታዩም።

ሰውም አሁን ምግብ የሚያጣበት አጋጣሚ ይፈጠራል ብዬ ነው ገምተው። በዚህ ከቀጠለ ለምሳሌ የጾም ምግብ ነው አብዛኛው የሚመገበው። እነዚህን የሚያመጣቸው ከአርሶ አደሩ ነው። አርሶ አደሩ ደግሞ ገበያ ካልመጣ የት ይገዛል? ሸዋሮቢት ከተማም ዛሬ ወደ መደበኛ እንቅስቃሴዋ የመመለስ አዝማሚያ ተስተውሎባት እንደዋለች ነዋሪዎቿ ይገልጻሉ። የትራንስፖርት እንቅስቃሴም መኖሩን የገለጹት አንድ አስተያየት ሰጭ ጠዋት ላይ ከከተማው ወጣ ካለ ስፍራ የተኩስ ድምፅ ተሰምቶ እንደነበረም ተናግረዋል። አሁን ደህና ቀንም አይለ

አሁን ትንሽ ከትላንት ጋር ይላል። ዳጋ ተኩስ አይሰማም። ተኩሱ ራቅ ብሏል። ራቅ ካለ ቦታ ይሰማል ማለት ነው። ተኩስ ከተማ ተራራ ተራሮ ላይም አሉ እኮ። ከተማው ላይ ተራራ ተራሮ ላይ አሉ። ተኩስ አንድ ሁለት ይተኩስና ያቆቆ አሁን አጠቃላይ ያለው እንቅስቃሴ ምን ይመስላል? ከተማው ላይ የከተማ ምን ይባቃች አሉ አደለ እነሱ አልጎት መስጠት ጀምረዋል። ከተማ ውስጥ ባንክ ቤት ዝግ ነው። የተወሰኑ ሱቆች አልፎ አልፎ ተፍተ ነው።

እንቅስቃሴ ከአንድ ሰዓት በኋላ የለም። ከምሽቱ አንድ ሰዓት በኋላ ማለት ነው። ከትናንትና ይሻላል። ዛሬ ገን ደግሞ ሪያጋ ሌላ የሸዋሮ ቤት ነዋሪ ደግሞ መኪና እየተንቀሳቀሰ ነው። ዛ ዛሬ ሰላ ምንም ነገር የለም። ከየቦታው ነው መኪና እንቀሳቀሰ በቃ የተኩስ ድምጽ ሳለ ተኩስ ዛሬ ጠዋት ላይ ነበረ። የሆነ ዝም ብሎ ጠዋት ላይ ነበረ። ከተማ ውስጥ ነው ወይስ

ከተማ ወጣ ይላል። የሰው እንቅስቃሴስ፣ ቤቶችስ፣ በተለይ የንግድ ቤቶች ተከፍተዋል ዛሬ? ነው እንግዲህ ምንም የለውም ያን ያህል ባይሆንም ይወጣል ሰው። የግል እንትኖች ሱቆቹ ምናምን አልፎ አልፎ ከፍተዋል። አልፎ አልፎ የንግድ ምናምን የለም። መንግስት ቤት ምናምን መስሪያ ቤት የከፈተ የለም።

የአስቸኳይ ጊዜ ጠቅላይ መምሪያ እዝ ትናንት ባወጣው መግለጫ ባህር ዳር፣ ደብረ ማርቆስ፣ ደብረ ብርሃን፣ ላሊበላ፣ ጎንደርና ሸዋሮቢት ከተሞች ዘራፊው መንጋ ካላቸው አካላት ስጋት ነፃ ሆነዋል ማለቱ ይታወሳል። ነፃ ሆነዋል ባላቸው ከተሞች ከዛሬ ጀምሮ የአውሮፕላን በረራና ሌሎች አገልግሎቶች እንደሚጀምሩም ጠቁመዋል። በተያያዘ ወደ ባህር ዳርና ጎንደር ዛሬ በረራ እንደሚጀምር በትናንትናው እለት ያሳወቀው የኢትዮጵያ አየር መንገድ ከነገ ጀምሮ ደግሞ ወደ ደሴ ወይም ኮምቦልቻ በጊዜያዊነት ተቋርጦ የነበረውን መደ

መደበኛ በረራ እንደሚቀጥል ዛሬ ባወጣው መግለጫ አስታውቋል። በሌላ በኩል በአማራ ክልል በመከላከያ ኃይሎችና በፋኖ መካከል ለቀናት ከተካሄደው ግጭት በኋላ የፌዴራል መንግስት ከተሞችን መቆጣጠሩን ማስታወቁን ተከትሎ አብዛኛው የአማራ ክፍል ዛሬ ሐሙስ የተረጋጋ መሆኑን አዣንስ ፍራንስ ፕሬስ ከክልሉ ነዋሪዎች ማረጋገጡን ዘግቧል። በክልሉ በነበረው አለመረጋጋት ምን ያክል ሰዎች ጉዳት እንደደረሰባቸው እስካሁን ይፋ የተደረገ የቁጥር መረጃ ባይኖርም በተለያዩ ሆስፒታሎች ውስጥ

የሚያገለግሉ የሕክምና ባለሙያዎች ግን በርካታ ንጹሐን ዜጎች መገደላቸውንና ጉዳት እንደደረሰባቸው ለአጃንስ ፍራንስ ፕሬስ ተናግረዋል። አንድ በጎንደር ዩኒቨርሲቲ ሆስፒታል ውስጥ የሚሰሩ ሐኪም ለዜና ወኪሉ በሰጡት መረጃ ወደ ሕክምና ተቋሙ ከተወሰዱ ሰዎች መካከል 20 ሰዎች መሞታቸውንና በአብዛኛው ንጹሐን ዜጎች የሆኑ 190 ሰዎች ደግሞ ጉዳት እንደደረሰባቸው ገልጸዋል። ስማቸው እንዳይገለጽ የጠየቁት እኚህ ሐኪም በሆስፒታሉ ምግብና መድኃኒት እያለቀ ነው ያሉ ሲሆን

በኦክስጅን እና በደም እጥረት ምክንያት በሆስፒታሉ የሚገኙ ታካሚዎች እየሞቱ ነው ሲሉ ሁኔታውን አብራርተዋል። በተመሳሳይ በባህር ዳር በሚገኘው ፈለገ ህይወት ሆስፒታል የሚሰሩ ሌላ ሐኪም ጉዳት የደረሰባቸው አንድ መቶ ሰላማዊ ሰዎች ወደ ሆስፒታሉ መግባታቸውን ገልጸው ከነዚህ ውስጥ የአስር ሰው ህይወት ማለፉን ተናግረዋል። ሰዎች በመንገድ ላይ ሊደርስባቸው የሚችለውን አደጋ ተጋፍጠው የተጎዱ ቤተሰቦቻቸውን ተሸክመው በእግር ወደ ሆስፒታሉ ይመጣሉ ያሉት ሐኪሙ በከተማው ውስጥ ባለው ከፍ

ፍተኛ ስጋት የተነሳ አምቡላንሶች ስራ ማቆማቸውን አብራርተዋል። የዩናይትድ ኪንግደም በጎ አድራጎት ተቋም የሆነው የህጻናት አድን ድርጅት ሴቭ ዘ ችልድረን ረቡ ዕለት ባወጣው መግለጫ በአማራ ክልል የሚኖሩ ህጻናት ህይወት በችግር ላይ መሆኑን አመልክቶ ተፋላሚ ወገኖች ሰብአዊ እርዳታ እንዲደርስ እንዲፈቅዱ ጠይቋል። የጠቅላይ ሚኒስትር አብይ አህመድ መንግስት በክልሉ የጣለውን የስድስት ወር የአስቸኳይ ጊዜ አዋጅ የሚቆጣጠረው እዝ በስድስት ከተሞች ባህርዳር ላሊበላ፣ ጎንደር፣ ሸዋሮቢት፣ ደብረ ብርሃንና ደብረ

ማርቆስ ሁለት ሳምንት የሚቆይ የሰዓት እላፊ ያወጀ ሲሆን በአዲስ አበባ ከተማ የሚገኙ 14 ሰዎች መታሰራቸውንም ረቡዕ ዕለት አስታውቋል። በሰዓት እላፊው መሰረት ከአስቸኳይ ጊዜና የጸጥታ ኃይሎች ተሽከርካሪዎች በስተቀር ሌሎች ተሽከርካሪዎች ከምሽቱ አንድ ሰዓት በኋላ እንዳይንቀሳቀሱ የታገደ ሲሆን ህዝባዊ ስብሰባዎችና ሰልፎችም ተከልክለዋል። የሚኒስትሮች ምክር ቤት በደነገገው የአስቸኳይ ጊዜ አዋጅ ላይ ውሳኔ ለማሳለፍ የህዝብ ተወካዮች ምክር ቤት ደግሞ ለነሐሴ 8 ቀን 2015 ዓ ም ከ

ቀኑ 8 ሰዓት አስቸኳይ ስብሰባ ጠርቷል። በሌላ በኩል የአማራ ብሔራዊ ንቅናቄ አብን ትናንት ባወጣው ሰፋ ያለ መግለጫ በክልሉ ለተፈጠሩ ችግሮች የአማራ ክልልና የፌዴራሉን መንግስት ዋነኛ ተጠያቂዎች አድርጓል። ከሰሞኑ በአማራ ክልል ውስጥ የተከሰተው የሰላም መደፍረስ የማይጠበቅ ክስተት አልነበረም ያለው ፓርቲው መፍትሄ የሚፈልጉ የነበሩ ጥያቄዎች አዳማጭ በማጣታቸው፣ ግልጸኝነት ስላላገኙ፣ የክልሉ መንግስትና የገዢው ብልጽግና ደንታቢስነት ገደብ ማጣቱ የአማራ ህዝብ

ህዝብ ለተለያዩ አጀንዳ ሰጪዎች ተጋላጭ እንዲሆን አድርጎታል ሲልም ከሷል። በተጨማሪም በሁከትና በጥላቻ የፖለቲካ ትርፍ ለማግኘት የተሰማሩ ያላቸውን ልዩ ልዩ አካላትም ለችግሩ መፈጠር ቀላል የማይባል ድርሻ አላቸው ብሏል አብን በዛሬው መግለጫው። ሆኖም እየተጠራቀሙ መጥተው ክልሉን ወደ ለየለት ቀውስ ከተዋል ላላቸው ችግሮች መንግስትን ዋነኛ ተጠያቂ ያደረገው ፓርቲው የአስቸኳይ ጊዜ አዋጇ አተገባበር በከፍተኛ ጥንቃቄ እንዲመራ ሁሉንም ባለድርሻዎች ያካተቱ መድረኮች

እየተዘጋጁ የህዝብ የመደመጥ መብት እንዲከበር የአማራ ህዝብ ጥያቄዎች ተቆጥረው ግልጸኝነትና መተማመን እንዲፈጠርባቸውና ምላሽ እንዲያገኙ በየትኛው ማሰላለፍና አግባብ ለአማራ ህዝብ የተሰለፉ ኃይሎች ለክልሉ ሰላም መመለስ ታሪካዊ ድርሻቸውን እንዲወጡ የሚሉና መሰል ጥያቄዎችን አቅርበዋል። ይህ በእንዲህ እንዳለ የኢትዮጵያ ቀይ መስቀል ማህበር ዛሬ በሰጠው መግለጫ በአማራ ክልል በተቀሰቀሰው ግጭት ምክንያት ለደረሰው ሰብአዊ ቀውስ ምላሽ ለመስጠት የሚያስችል የድጋፍ ማሰባሰ

ማሰብ ስራ ለመጀመር መዘጋጀቱን አስታውቋል። አቶ ጌታቸው ተአ የማህበሩ ዋና ጸሐፊ ናቸው። ሰሞኑን በአማራ ብሔራዊ ክልል በተቀሰቀሰው ግጭት ምክንያት በርካታ ዜጎች፣ ሴቶች፣ ህጻናት፣ አረጋውያን፣ አቅም ደካሞች ለተለያዩ ሰብአዊ ችግሮች መጋለጣቸው እሙን ነው። በዚህ በተከሰተው ግጭት የተጎዱ እነዚህ የህብረተሰብ ክፍሎች ህዝባዊ እና ሰብአዊ አገልግሎት እንዲያገኙ

ለማድረግ በቅርቡ እርዳታ ለማሰባሰብ የተለያዩ ድጋፍ ሰጪ ኮሚቴዎችን በማዋቀር እና በመሰየም የኢትዮጵያ ቀይ መስቀል ማህበሩ ወደ ስራ ገብቷል። በዚሁ መሰረት በግጭቱ ምክንያት ዜጎቻችን የከፋ ጉዳት እንዳይደርስባቸው ማህበራችን አስፈላጊውን ድጋፍ ሁሉ እንዲያደርግ ሁሉም አካላት ተገቢውን ድጋፍ እንዲያደርጉልን እንጠይቃለን።

ሀብት የማሰባሰብ ስራው እንዳለ ሆኖ የኢትዮጵያ ቀይ መስቀል ማህበር ለሰብአዊ አገልግሎት ወደ ክልሉ እንቅስቃሴ መጀመሩን የገለጹት የማህበሩ ቦርድ አባል ኢንጂነር ጌታውን ሁሴን ደግሞ ሁሉም ወገን የማህበሩን እንቅስቃሴ ከጥቃት እንዲጠብቅ ጠይቀዋል። በዛ አካባቢ የሚንቀሳቀሱ ኃይሎች ሁሉ የኢትዮጵያ ቀይ መስቀል አርማዎች፣ እንዲሁም አምቡላንሶች የመጠቀሚያ አካባቢዎችን እንዲጠብቁ

ለአገልግሎት ለሚንቀሳቀሱ አምቡላንሶቻችን አመቺውን ሁኔታ ሁሉ እንዲፈጥሩልን እንጠይቃለን። እንደ እንትናችን በቀይ መስቀል መኪና በቀይ መስቀል አርማ መሳሪያም ታጣቂም ማንቀሳቀስ አይቻልም። እኛ ለሁሉም እኩል ነን። በእኩልነት ነው የምንሰራው እና ህግና ስርዓት በጠበቀ መንገድ ያሉንን ውሱን ሪሶርሶች አንቀሳቅሰን ድጋፍ ለመስጠት ቀይ መስቀላችን

አሁን በእንቅስቃሴ ላይ መሆኑን ለመግለጽ እወዳለሁ።

ይህ በእንዲህ እንዳለ በአማራ ክልል የተከሰተው ግጭት በአብዛኛው በከተሞች የሚካሄድ የንጹሐንን ህይወት እየቀጠፈ የሚገኝ የዜጎችን መሰረታዊ መብቶች የገደበ የክልሉን ሰላም በእጅጉ ያወከ ከፍተኛ ማህበራዊና ሰብአዊ ቀውስም እያስከተለ ያለ ነው ሲል የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ዛሬ ባወጣው መግለጫ የግጭቱን አሳሳቢነት ገልጿል። በመሆኑም ሰላማዊና ዘለቄታዊ መፍትሄ እንዲፈለግ ሁሉም የግጭት ተዋናይ አካላት ቅድሚያ ለሰላም እንዲሰጡ የሃይማኖት አባቶች፣ የአገር ሽማግሌዎች፣ ታዋቂ

ሰዎች ምሁራንና ሌሎች የማህበረሰብ ክፍሎች ሰላማዊ ጥረቶችን እንዲደግፉና ርብርብ እንዲያደርጉ በመንግስት የታወጀው የአስቸኳይ ጊዜ አዋጅ አፈጻጸም ላይ ከፍተኛ ጥንቃቄ እንዲደረግ የሲቪል ማህበረሰብ ድርጅቶችም ሰብአዊ ድጋፍ በማቅረብ እንዲረባረቡ የሚሉና ተያያዥነት ያላቸው ጥሪዎችን አቅርበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።

ሳይንስ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የሐሙስ ምሽት ነሐሴ 4 2015 ዓ ም መሰናዶ ነው። የምሽቱ አብይ ዘገባ እዚህ ላይ የተጠናቀቀ፣ የትንታኔው መጽሔት ይቀጥላል።

በአማራ ክልል በመከላከያ ኃይሎችና ና የአካባቢው ሚሊሽያ መካከል ለቀናት ከተካሄደው ግጭት በኋላ የፌዴራል መንግስት የአካባቢውን ታጣቂዎች ከከተሞች ማስወጣቱን ማስታወቁን ተከትሎ በአብዛኛው የአማራ ክልል አንጻራዊ ሰላም መስፈኑን የአሜሪካ ድምጽ ያነጋገራቸው የክልሉ ነዋሪዎች

ተናገሩ። በሸዋ ሮቢት፣ ደብረ ብርሃና ባህር ዳር ከተሞች በግጭቱ ምክንያት የተገደሉ ሰዎች ዛሬ የቀብር ስነስርዓት መፈጸሙንም አስታውቀዋል። ሆኖም በተሽከርካሪዎች ላይ የተጣለው ገደብ በዕለት ተዕለት እንቅስቃሴና በሕክምና አገልግሎት እንዲሁም ደግሞ

በህክምና አገልግሎት ላይ ከፍተኛ ተጽዕኖ ማሳደር መቀጠሉን ነዋሪዎቹ አመልክተዋል። ይህን በአማራ ክልል ያለው ወቅታዊ ሁኔታ አስመልክቶ ስመኞች የቆየ በዘጋቢያችን መስፍን አድራጌን በምሽቱ በስልክ አነጋግረዋለች። ቆይታቸው ይቀጥላል። ሰላም መስፍን፣ እንደምናመሽ። እንደምናመሽ ስመኞች። እንግዲህ በአማራ ክልል ለቀናት ከተካሄደው ግጭት በኋላ የመከላከያ ኃይል ታጣቂዎችን ከዋና ዋና ከተሞች ማስወጣቱን ትላንት አስታውቆ ነበር። ዛሬ

በክልሉ ያለው ሁኔታ ምን ይመስላል የሚለውን እንድታስቃኘን፣ እስኪ ከሰሜን ሸዋ እንነሳና በቅድሚያ

ሸዋሮቢት ያለው ሁኔታ ምን ይመስላል አመሰግናለሁ ስመኝሽ ያው በተለይ በምስራቃዊ የአማራ አካባቢ ሰሜን ሸዋ ዞን ደብረ ብርሃንና ሸዋሮቢት የነበረው ውጥረት ዛሬ አንጸራዊ መሻሻሎች ተስተውሎበታል ነው የሚሉት የመረጃ ምንጮቻችን እንግዲህ ሸዋሮቢት አካባቢ ሁለት የከተማዋ ነዋሪዎችን አናግሬ ነበር ትናንት በውጊያው ምክንያት ህይወታቸው ያለፈ አስራ ሶስት የሚደርሱ የአካባቢው ነዋሪዎች የቀብር ስነስርዓት መፈጸሙን አንደኛው የመረጃ ምንጫ ጫውተውኛል ቀብራቸውም ከሸዋሮቢት

ወጣ ብሎ በሚገኘው በራሳ እንዲሁም ሸዋሮቢት ውስጥ በሚገኙት ጫሬ ቅዱስ ሚካኤል፣ ቅዱስ ጊዮርጊስ እና ማርያም ቤተ ክርስቲያኖችና በሌሎችም አካባቢዎች ተከናውነዋል ብለውናል። ትናንትና እና ዛሬ አንጻራዊ ሰላም መኖሩን ጠቁመውኛል። እነሱ እንደሚሄዱት ተከታታይ እና የከባድ መሳሪያ የተኩስ ልውጦች ቆመዋል። አልፎ አልፎ ግን ከርቀት የተኩስ ድምፅ እንደሚሰማ ገልጸዋል። ሁለተኛው የመረጃ ምንጭ ደግሞ ሙያቸው ከህክምና ጋር ይያያዛል። አስተያየት ሰጪው ማክሰኞ

ተቀስቅሶ በነበረው የተኩስ ልውውጥ ስድስት የአካባቢው ነዋሪዎች በጥይት ተመተው በሸዋሮቢት ጤና ጣቢያ እና ስለማግኘታቸው ነግረውኛል። ከተመቱት ውስጥ ሁለቱ የሸዋሮቢት ማርያም ቤተክርስቲያን መነኮሳት መሆናቸውን የገለጹልኝ አብዛኞቹ የተመቱት ሰዎች ጉዳታቸው ከጤና ጣቢያው አቅም በላይ በመሆኑ

በመጀመሪያ ደረጃ ሕክምና ከተሰጣቸው በኋላ ወደ ሾላ ሜዳ ሆስፒታል ሪፈር ተብለዋል። እስከ ዛሬ ባለው ጊዜ ውስጥ በተባራሪም ሆነ በቀጥታ ተኩስ ጉዳት የደረሰባቸው ከአስር የሚበልጡ ሰዎች በሸዋሮቢት ጤና ጣቢያ ሕክምና ስለማግኘታቸው ነው የነገሩኝ። ጤና ጣቢያው በነገራችን ላይ በከተማው አገልግሎት በመስጠት ላይ የሚገኝ ብቸኛው የመንግስት ተቋም ስለመሆኑ ነው የሰማሁት። ባንኮችና ሌሎች መንግስታዊ አገልግሎት ሰጪ ተቋማት ግን ከተቋረጡ አንድ ሳምንት አልፏቸዋል። የግል ንግድ ተቋማትም የጸጥታውን መደፍረስ ተከትሎ

አብዛኞቹ ስራ ላይ አይደሉም። የባጃጅ ሞተርና ሌሎች ተሽከርካሪዎች እንቅስቃሴም እንደተከለከለ ነው። ዛሬ ቁጥራቸው አነስተኛ ቢሆንም ምግብ ቤቶችና ሱቆች መከፈታቸውን የተሰማው ሰዎችን በእግራቸው እየተንቀሳቀሱ ነው ተብሏል። አርሶ አደሮችም ወደ እርሻቸው ማቅናት ጀምረዋል ነው የተባለው። ስማኝ። በጣም ጥሩ። ምናልባት በዚሁ ሰሜን ሸዋ አለመረጋጋት ከነበረባቸው ሌሎች ከተሞች አንዱ ደብረ ብርሃን ነው እና እዚያ ያለውን ሁኔታ ለማጣራት ሞክረሃል?

ወደ ደብረ ብርሃንም ደውዬ ነበረ። በከተማ አንጻራዊ ሰላም ቢኖርም በተለይ ከተሽከርካሪዎች እንቅስቃሴ መታገር ጋር ተያይዞ ህሙማንን ወደ ሕክምና ተቋም ለማድረስ ታማሚንም እስከ ማዘል ተደርሷል ነው ያሉኝ አንድ የከተማ ነዋሪ። ሌላ የመረጃ ምንጭ ደግሞ

ማ እየሰፋች ከመሆኑ ጋር ተያይዞ ወደ ዳር አካባቢ እየሰፈሩ ለምሳሌ ከከተማዋ አዲስ አበባ ሞጫ ላይ የሚገኘው እና ዳሼን ቢራ የሚባለው አካባቢ ያሉ ሰዎች ወፍጮ ቤት ለማግኘት እህል ተሸክመው ከአንድ ሰዓት በላይ እንደሚጓዙ አጫውተውኛል። ወደ ገበያ ለመውጣትም ብቸኛ አማራጫችን የእግር ጉዞ ነው ብለዋል። ሁለቱም እንግዲህ ከተሞች ማለትም ሸዋሮ ቤትና ደብረ ብርሃን ውስጥ ማለት ነው የመከላከያ

አባላት በብዛት እንደሚታዩ የመረጃ ምንጮች የነገሩን ሲሆን አልፎ አልፎ በመከላከያውና በወጣቱ መካከል በሚፈጠር አለመግባባት ውጥረቶች እንደሚከሰቱ ሳይጠቁሙኝ አላለፉም። ግን እንደ ሸዋሮ ቢቱ ሁሉ ደብረ ብርሃንም አንጻራዊ ሰላም መስፈኑ ነው የተገለጸልኝ። ማኝሽ መንግስት ታጣቂዎች ለከው ወጥተዋል ካለባቸው ከተሞች አንዱና ዋናው ደግሞ ባህር ዳር ከተማ ነው። ወደ ከተማው የሚደረገውን በረራ አቋርጦ የነበረው አየር መንገድም ዛሬ መልሶ መቀጠሉን

አስታውቋልና በከተማው ያሉ ነዋሪዎችን ማነጋገር ችልሃል? ምን ያሉህ ነገር አለ?

አዎ መንሽ እንግዲህ የተለያዩ የሕብረተሰብ ክፍሎችን ከባህር ዳር ከተማ ለማግኘት የሚሞክር ያለኝ አስቸኳይ ጊዜ ጠቅላይ መምሪያ እዝ በወቅታዊ ጉዳይ ላይ ትናንት ባወጣውና በመንግስትዊ በመንግስት መገናኛ ብዙኃን ይፋ በተደረገው መግለጫው ደብረ ብርሃንና ሸዋሮቢትን ጨምሮ ባህር ዳር፣ ደብረ ማርቆስ፣ ላሊበላና ጎንደር ነፃ ሆነዋል ማለቱ ይታወሳል። በሌላ በኩል በምስራቅ ጎጃም የሚገኙት ሸበል በረንታ፣ ብቼና ደብረ ወርቅና ሌሎች አካባቢዎች በፋኖ ታጣቂዎች ስር ናቸው የሚሉ አስተያየት ሰጪዎች አሉ። ያም ሆኖ እንግዲህ

የመንግስትን መግለጫ መሰረት አድርጌ ወደ ባህር ዳር ደውዬ ነበረ ያናገርኳቸው ሰዎች አሁንም ከተማዋ በውጥረትና በሞቱ ሰዎች ሐዘን ውስጥ ብትሆንም ካለፉት ጊዜያት በተሻለ አንጻራዊ ሰላም አላት ነው ያሉኝ። ይህንኑ ተከትሎ እንግዲህ የበርካታ ሰዎች የቀበር ስነ ስርዓት ተፈጽሟል ነው የተባለው፣ በተለይ ከትናንት በስቲያና ትናንት። በቁጥር ግን ይህንን ማረጋገጥ አልተቻለም። ስመኝሽ የቀበር ስነ ስርዓቱ ከተፈጸመባቸው አብያተ ክርስቲያናት መካከል አቡነ ሀራ፣ ጎርድማ ገብርኤል፣ ወራሚት ባህታ ማርያም ይገኙበታል።

ዛሬ ለቅሶ መድረስ ተጀምረዋል ነው የተባለው። አንዳንድ የሰፈር ውስጥ አነስተኛ ሱቆችም መከፈታቸው ተነግሯል።

በተወሰኑ የከተማ ክፍል ግን አሁንም መብራት ከተቋረጠ ቀናት መቆጠራቸው እየተነገረ ነው። ይሁንና በተለይ ባለፈው ማክሰኞ ዕለት ከፍተኛ ውጊያ የነበረባቸው ቀበሌዎች አሉ። ቀበሌ አስራ አራት አስራ ሶስት እና አስራ ስድስት እነዚህ አካባቢዎች መንገዶቹ በትልልቅ ድንጋዮች እንደተዘጉ መሆናቸውን ያናገርኳቸው ሰዎች ገልጸውልኛል። በመንገዶቹ መዘጋት ቁስለኞችን ሄዶም ሆነ አምጥቶ ለማከም እንዳስቸገረ አንድ የመንግስት ሕክምና ጣቢያ ባለሙያ ጠቁመውኛል። በመድኃኒት ቤቶች መዘጋትም በየቀ

und wir da nur

አገልግሎት እንደማያገኙ በዚህም ለሌላ የጤና ችግር እየተዳረጉ ስለመምጣታቸው ነው ባለሙያው የገለጹልኝ። ከአሜሪካ ጭምር ቤተሰቦቻቸው ለማየት የመጡ አንድ ግለሰብ ለማናገር ሞክሬ ነበረ። እሳቸው ደግሞ ወደ አዲስ አበባ ለመሄድ በበረራ መቋረጥ ምክንያት ተቸግረው መቆየታቸውን ጠቁመኛል። ቀደም ሲል አንቺን በጥያቄሽ ላይ እንዳነሳሽው የአውሮፕላን በረራው ዛሬ ስለመጀመሩ ሰምተናል። ይሁን እንጂ ከአሜሪካ የመጡት እንግዳ ወደ አየር መንገድ ተሽከርካሪዎች እንዳይሄዱ ታግደዋል። እግረኛው ሻንጣዎችን ይዞ

ስምንት ኪሎ ሜትር ገደማ በእግሩ እንዴት መንቀሳቀስ ይቻለዋል ሲሉም ጥያቄያቸውን ሰንዝረዋል። ስመንሽ ከባህር ዳርም ጋር የተያዘው የጸጥታ ወቅታዊ ጉዳይ ይህንን ይመስላል። መስፍን፣ በጣም ነው የምናመሰግነው ስለሰጠህን መረጃ። በነገ ዕለትም እንዲሁ ያሉትን አዳዲስ መረጃዎች ሰብስበህ ድጋሚ እንገናኛለን። ለዛሬው ጊዜ ልስጥልን። መልካም ምሽት። እጅግ በጣም አድርጌ አመሰግናለሁ። መልካም ምሽት።

ብርጋዴር ጄኔራል ተፈራ ማሞ ባለቤታቸው እንደታሰሩ ገለጹ።

የአማራ ክልል ልዩ ኃይል አደረጃጀት በስራ ላይ በነበረበት ወቅት በዋና አዛዥነት ያገለገሉት ብርጋዴር ጀነራል ተፈራ ማሞ ባለቤታቸው ወይዘሮ መነን ኃይል ትላንት ምሽት ከመኖሪያ ቤታቸው በጸጥታ ኃይሎች ተወስደው እንደታሰሩ ለአሜሪካ ድምጽ ገልጸዋል። በበነጋው ዛሬ ወይዘሮ መነን ይገኙበታል ኃይል ወደ ተባለው ሶስተኛ ፖሊስ ጣቢያ ቢሄዱም ሊያገኟቸው እንዳልቻሉም ብርጋዴር ጀነራሉ ተናግረዋል። በአስቸኳይ ጊዜ ጠቅላይ መምሪያ እዝ ትላንት በወቅታዊ ሁኔታ ላይ ባወጣው መግለጫ በአዲስ አበባ ከተማ ከአስቸኳይ

ጊዜ አዋጁ ጋራ በተያያዘ በቁጥጥር ስር የዋሉ ሰዎች እንዳሉ አመላክቷል። አስቴር ምስጋናው ዝርዝር አላት።

በሰሜን ኢትዮጵያ ለሁለት አመታት የዘለቀው ጦርነት በሰላም ስምምነት ካበቃበት ካለፈው ጥቅምት ወር ወዲህ በአማራ ክልል ከተስፋፋው ከፍተኛ ግጭት ጋር በተገናኘ የሚታሰሩ ሰዎች ቁጥር ጨምሯል። ዛሬ ለአሜሪካ ድምጽ አስተያየታቸውን የሰጡት በቀድሞ የአማራ ክልል ልዩ ኃይል አደረጃጀት ዋና አዛዥ የነበሩት ብርጋዴር ጄኔራል ተፈራ ማሞ ባለቤት ወይዘሮ መነን ኃይሌ ከታሰሩት ሰዎች አንዷ ናቸው። ሲቪል የለበሱ የጸጥታ ኃይሎች ትናንት ምሽት አያት ወደሚገኘው

መኖሪያ ቤታቸው በድንገት መጥተው ብርበራ ካደረጉ በኋላ ባለቤታቸውን ይዘዋቸው እንደሄዱ ጄኔራል ተፈራማሞ ተናግረዋል። ዛሬ ጠዋት ሶስተኛ ፖሊስ ጣቢያ እንደሚገኙ መረጃ ደርሷቸው ወደዚያው ቢያመሩም ምርመራ አልጨረስንም እንዳሏቸውና ባለቤታቸውን በአካል ለማየት ሳይችሉ እንደተመለሱ ገልጸዋል። ከአስራ ሁለት ሰዓት በኋላ መጡ። ወደ ሰባት ስምንት የሚሆኑ የፖሊስ አካሎች

መኖሪያ ቤት ቀጥታ መጡ። ምንድን ነው ስንላቸው፣ እንደዛ ጥያቄ አነሷ። የፍርድ ቤት ትእዛዝ አላችሁ ስንል እኛ የለንም ወቅቱ ግምት ያስገባ ትእዛዝ ተሶትና ነዛ ነው የመጣ ነው ሀበላ አካል ትእዛዝ አለው። ከዚያ ወደ ፍተሻ ገቡ። በፍተሻ የወሰዱት ባንክ እንኳን የወሰዱትኝ አስፈርሙ ለመውሰድ የወሰዱት

ከዚያ ውጭ ሌላ ትርጉም ያለው ነገር የለም። ይህ ሶሻል ሚዲያ ላይ አልፋ አልፋ አንትን የምትለውን ነው ለማንሳት የሚሞክሩት። አላገናኙንም። ምንድን ነው ያደረጉት? ገና ምርመር አልጨረስንም በሚል ዝም ብለን ስንክ ብቻ

አቀብለን ነው እንትን ያለው በባካል ግን አናገናኝም አሉ። እዚያ ሶስተኛ ፖሊስ ጣቢያ መሆን ግን አረጋግጠናል። የአስቸኳይ ጊዜ ጠቅላይ መምሪያ እዝ በወቅታዊ ሁኔታ ላይ ትላንት ባወጣው መግለጫ በአዲስ አበባ ከተማ ከአስቸኳይ ጊዜ አዋጁ ጋር በተያያዘ በቁጥጥር ስር የዋሉ ሰዎች እንዳሉ

አስታውቋል። የጠቅላይ መምሪያው ዙ በአስቸኳይ ጊዜ አዋጁ በተሰጠው ስልጣን መሰረት እስካሁን አስራ አራት ተጠርጣሪዎችን በአዲስ አበባ ከተማ በቁጥጥር ስር እንደዋለና ወደፊትም እንደ ሁኔታው በቁጥጥር ስር የሚያውላቸውን ግለሰቦች አስመልክቶ አስፈላጊውን መረጃ ለህዝብ ይፋ እንደሚያደርግ አመልክቷል። ብርጋዴር ጄኔራል ተፈራ ማሞ ባለፈው አመት ህገ መንግስቱን በሀይል ለመናድ መሞከር በሚል ተጠርጥረው ከ25 ቀናት እስር በኋላ በዋስ መለቀቃቸው ይታወሳል በሌላ

በኩል አልፋ ሚዲያ የተባለ የዩቲዩብ ብዙሀን መገናኛ መስራችና አዘጋጅ በቃሉ አላምረው ባለፈው ሳምንት እሁድ ከቀትር በኋላ በቁጥጥር ስር መዋሉን የአሜሪካ ድምጽ ከቤተሰቦቹ አረጋግጧል። አስተያየታቸውን የሰጡን የቤተሰቡ አባል በቃሉ በእለቱ የሁለተኛ ድግሪውን የምረቃ ስነ ስርአት ታድሞ ወደ ቤቱ ከተመለሰ በኋላ ሶስት የፌዴራል ፖሊስ መለዩ የለበሱ እና ሶስት ሲቪል የለበሱ በድምሩ ስድስት የጸጥታ ኃይሎች ለጥያቄ እንፈልገሃለን ብለው

و

ተናግረዋል። ከአማራ ብሔራዊ ንቅናቄ አብን ፓርቲ የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለ እና የአዲስ አበባ ምክር ቤት አባል ዶክተር ካሳ ተሻገር ባለፈው ሳምንት አርብ ሐምሌ 28 2015 ዓ.ም ምሽት ላይ ከመኖሪያ ቤታቸው በጸጥታ ኃይሎች ተይዘው መወሰዳቸውን መዘገባችን ይታወሳል። ሁለቱ የህዝብ እንደራሴዎች በቁጥጥር ስር የዋሉት ከአስቸኳይ ጊዜ አዋጁ ጋር በተያያዘ ስለመሆኑ አለመሆኑ በይፋ የተገለጸ ነገር ባይኖርም

በጠበቆቻቸው አማካኝነት አካልን ነጻ የማውጣት አቤቱታ ለፌዴራሉ የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ተረኛ ችሎት እንዳቀረቡና ፍርድ ቤቱም የፌዴራል ፖሊስ በጽሁፍ ምላሽ እንዲሰጥ ማዘዙን አስታውቋል። ለአሜሪካ ድምጽ አስቴር ምስጋናው። በፋኖ እና በኦሮሚያ ክልል የጸጥታ ኃይሎች ግጭት ሰዎች

ተገደሉ በኦሮሚያ ክልል ሰሜን ሸዋ ዞን አብቹና ኛ ወረዳ መንዲዳ ከተማ በኦሮሚያ ክልል የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በተፈጠረ ግጭት ሰዎች እንደተገደሉ የአካባቢው ነዋሪዎች ገለጹ። የወረዳው ኮሚኒኬሽን ጽህፈት ቤት ኃላፊ ጥቃቱን ያደረሱት ከመንዲዳ ከተማ አስር ኪሎ ሜትር ርቀት ላይ የሚገኘው ደነባ ከተማ መነሻቸውን ያደረጉ የፋኖ ታጣቂዎች እንደሆኑ ተናግረዋል። ስማቸው እንዲገለጽም ሆነ ድምጻቸው እንዲቀረጽ ያልፈለጉና ለጊዜው በአካባቢ

እንደሌሉ የተናገሩ አንድ የአካባቢው አመራርም ግጭቱ የተፈጠረው የኦሮሚያ ክልል የጸጥታ ኃይሎች ወደ ደብረ ብርሃን እያቀኑ የነበሩ የፋኖ ታጣቂዎችን ላለማሳለፍ በመቋቋማቸው እንደሆነ አስረድተዋል። ፀሐይ ዳምጠው ዝርዝር አላት።

በአማራ ክልል በመከላከያ ኃይሎችና በፋኖ መካከል ለቀናት ከተካሄደው የተኩስ ልውውጥና ግጭት በኋላ በኦሮሚያ ክልል ውስጥ ግጭት ስሰማ ይህ የመጀመሪያው ነው። በኦሮሚያ ክልል ሰሜን ሸዋ ዞን አብቹናኛ አወረዳ መንዲዳ ከተማ ነዋሪ የሆኑና ስማቸው እንዳይጠቀስ የፈለጉ ግለሰብ ነሐሴ አንድ ቀን ሁለት ሺ አስራ አምስት አመተ ምህረት ታጣቂዎቹ ጥቃት ማድረሳቸውን ተናግረዋል።

ከአማራ ክልል ደነባ ከሚባል ከተማ የመጡ የፋኖ ታጣቂዎች ተኩስ ከፈቱ። የመንግስት ፀጥታ ኃይልም ተኩስ ጀመረ። በከተማዋ ለሰዓታት የተኩስ ልውውጥ ነበር። ሶስት ሰዎች ተገደሉ።

አንድ ተማሪ፣ አንድ መደበኛ ፖሊስ እና የኦሮሚያ ልዩ ኃይል የነበረ በአጠቃላይ ሶስት ሰዎች ተገድለዋል። የወረዳው ኮሚኒኬሽን ጽህፈት ቤት ኃላፊ አቶ አብደታ ሀይልዬ ወደ ወረዳቸው በመጡ የፋኖ ታጣቂዎች ጥቃት መፈጸሙን ገልጸዋል። ወደ መንዲዳ ከተማ የገቡት እየተኮሱ ነው። መነሻቸው ከመንዲዳ ከተማ አስር ኪሎ ሜትር ርቀት ላይ ከሚገኘው ደነባ ከተማ ነው።

በጥቃቱም የሶስት ግለሰቦች ህይወት ጠፍቷል። አቶ አብደታ አክሎም ከኦሮሚያ በኩል ሶስት ሰዎች እንዲሁም ስምንት የፋኖ ታጣቂዎች መገደላቸውን ተናግረዋል። ወረዳቸው ከመንግስት የጸጥታ ኃይል ጋር ባደረገው የመከላከል እርምጃ ታጣቂዎቹ ከተማዋን ለቀው መውጣታቸውን የገለጹት ኃላፊው ዛሬ የከተማዋ እንቅስቃሴ ወደ ወደነበረበት ተመልሷል ብለዋል። ነዋሪዎቹ መንዲዳ ከተማ ገብተው የፋኖ ታጣቂዎች ቁጥር መቶ ሀምሳ እንደሚሆን ተናግረዋል። በወረዳው ከመንግስት የጸጥታ

ኃይሎች ጋር ግጭት ውስጥ ገብተዋል የተባሉት ፋኖ ታጣቂዎች በኩል ምላሽ ለማግኘት ያደረግነው ሙከራ አልተሳካም። በሌላ በኩል ስማቸው እንዳይገለጽ ድምጻቸውም እንዲቀረጽ ያልፈለጉና ለጊዜው በአካባቢው እንደሌሉ የገለጹ አንድ የአካባቢው አመራር ከስፍራው ደረሰኝ ያሉትን መረጃ አስመልክተው ሲናገሩ ከጅሩና አንሳሮ አካባቢዎች ከመጡ የፋኖ ታጣቂዎች ጋር መንዲዳ አካባቢ ከፍተኛ የተኩስ ልውውጥ መደረጉን አረጋግጠዋል። የተኩስ ልውውጡ የተደረገው ወደ ደብረ ብርሃን

በማቅናት ላይ የነበሩ የፋኖ ታጣቂዎች አናሳልፍም ካሉ የኦሮሚያ ክልል የጸጥታ ኃይሎች ጋር ነው ሲሉም እኚው አመራር ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ

በአማራ ሕዝብ ላይ ለአመታት የቆየ የዘር በደል ተፈጽሞበታል ያሉ ኢትዮጵያውያን ዛሬ በዚህ በዋሽንግተን ዲሲ ሰልፍ አካሂደዋል። ከጥቂት ደቂቃዎች በኋላ የሚደርስ ዘገባ ይሆናል። ከዛ በፊት እንግዲህ ለጋሾች ለሱዳኑ ሰብአዊ ቀውስ የአንድ ነጥብ አምስት ቢሊየን ዶላር እርዳታ ሰጥተዋል። ግጭቶች ባሉባቸው የተለያዩ አካባቢዎች የሚንቀሳቀሱት የረድኤት ቡድኖች እንደሚሉት ለእርዳታ የሚውል ከፍተኛ የገንዘብ እጥረት መኖሩ ብርቱ የሆነ ፈተናን ደቅኗል። ይህ በእንዲህ እንዳለ ግጭቱን እየሸሹ

ከ ከሱዳን ወደ ጎረቤት ሀገራት የተሰደዱ ወገኖች በበኩላቸው በሄዱባቸው ስፍራዎች ያገኙት ሰብአዊ ምላሽ እጅግ ደካማ በመሆኑ ወደ ሀገራቸው ለመመለስ መገደዳቸውን ይናገራሉ። ሄንሪ ዊልኪንስ በሬንክ ደቡብ ሱዳን ባጠናቀረው ዘገባ እርዳታው ያጠበበውን መንስኤ ይመረምራል። አሉላ ከበደ እንደሚከተለው ያቀርበዋል። አናይዉ ኦል ሱዳንን እየበታተከ ያለውን ጦርነት በመሸሽ ባለፉት ጥቂት ሳምንታት

ወደ ተለያዩ አገሮች ከተሰደዱ በመቶ ሺዎች ከሚቆጠሩ ሱዳናውያን አንዱ ነው። በዋና ከተማይቱ ካርቱም ያለውን ሁኔታ እንዲህ ይገልጸዋል። ሰዎች ካርቱም ውስጥ ያሉበት ሁኔታ እጅግ የከፋ ነው። ብዙዎች ከዚያ መውጣት ቢፈልጉም ለትራንስፖርት የሚውል ገንዘብ ስለማይኖራቸው ያሰቡትን ማሳካት አይችሉም። ሆኖም ወደ ጎረቤት ደቡብ ሱዳኗ ሬንክ የመጡ ብዙዎች

ሁኔታው እጅግ የከፋ ከመሆኑ የተነሳ በጦርነት በመታመስ ላይ ወዳለች ሀገራቸው መመለስ ይፈልጋሉ። በአብዛኛው ሰዎች ወደ ሱዳን እንዲመለሱ የሚያደርጋቸው ረሃቡ ነው። የምንበላው ምግብ፣ የጤና እንክብካቤና የምንጠለልበት ድንኳን ካገኘን ተመልሰን ወደ መጣንበት የምንሄድበት ምክንያት ባልኖረ ነበር። የአሜሪካ ድምፅ ወደ ሀገራቸው ለመመለስ እቅድ እንዳላቸው የሚናገሩ ስደተኞችንና

አንዳንዶች በዚሁ ሳቢያ ገና አድሮ ወደ ሀገራቸው መመለሳቸውን ያስረዱ የማህበረሰብ መሪዎችን አነጋግሯል። የሱዳን ጦርነት ከጀመረበት ካለፈው የሚያዝያ ወር አንስቶ ቃል የተገባው የአንድ ነጥብ አምስት ቢሊዮን ዶላር የሰብአዊ ድጋፍ በተጨባጭ ከሚያስፈልገው እርዳታ ከፊሉም ብቻ የሚሸፍን በመሆኑና ችግሩ በሚጠይቀው መጠን ምላሽ ለመስጠት አዳጋች ነው ሲሉ የረድኤት ድርጅቶች በቅሬታ ያስረዳሉ።

ማርክ ውድ ከስደተኞች መብት ተሟጋቹ ሪፊውጅስ ኢንተርናሽናል ጋር ናቸው። ለጋሾች ከማያውቋቸው የሀገር ውስጥ መንግሥታዊ ያልሆኑ ድርጅቶች ጋር ለመስራት ፈቃደኛ ባለመሆናቸው የገንዘብ ድጋፍ አይሰጧቸውም ነው የሚሉት። ለእኛ በሰብአዊ ስራው ዘርፍ ለተሰማራን ብዙዎቻችን ሱዳን የሚያስፈልጋትን ያህል ትኩረት ያለማግኘቷን መታዘብ እጅግ ተስፋ አስቆራጭ ነገር ነው።

ለጋሽ ሀገራት በእርዳታ አሰጣጣቸው እጅግ ጥብቅ የሆነውን የቢሮክራሲ አካሄድ በማላላት በተጨባጭ እየሆነ ያለውን ሁኔታ ያገናዘበ አሰራር እንዲከተሉ እናበረታታለን። የሰብአዊና የፖሊሲ ጉዳዮች አማካሪው ዴቪድ ደልኮንቴ እንደሚሉት በሱዳን እየተካሄደ ላለው ጦርነት መባባስና እየፈጠረ ላለው ሰብአዊ ቀውስ ዓለም አቀፉ ማህበረሰብ

አልተዘጋጀም። ይህ ችግሩ ምን ያህል መጠን ያለው የገንዘብ ድጋፍ እንደሚሻ ካላገናዘበ እይታ የመነጨ ነው። ዓለም አቀፉ ማህበረሰብ እነኚህ ሰዎች ገቢ የሚያገኝባቸውን የንግድ መስመሮች በማቋረጥ እና የገቢ ምንጮቻቸውን በማድረግ በተፋላሚ ወገኖች ላይ ጫና በማድረግ ወደ ውይይት ጠረጴዛው እንዲመጡ ማስገደድ መጀመር አለበት። ይህም እስካሁን ለውጥ ማምጣት በሚያስችል በቂ ደረጃ የተደረገ አይመስለኝም።

ባለሙያዎች አያይዘውም በተለይ የኮቪድ ወረርሽኝና የዩክሬኑ ጦርነት በፈጠሩ ጫና የተነሳ አገሮች ወደ ራሳቸው እንዲመለከቱ ማድረጉን ተከትሎ ይበልጥ ጎልጦ የታየውን የለጋሾች የመርዳት ፍላጎት መዳከም ይጠቅሳሉ።

በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የሐሙስ ምሽት ነሐሴ 4 2015 ዓ ም መሰናዷችንን ነው። ከኛ ጋር ስሆናችሁ እናመሰግናለን። ዝግጅቶቻችንን ከሬዲዮ ሞገድ በተጨማሪ በቪያማሪክ የፌስቡክ ገጽ ላይና እንዲሁም ደግሞ ድረ ገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። ላለፉት አስር ወራት የእርዳታ እህል እንዳልተሰጣቸው የገለጹ በትግራይ መጠለያ ጣቢያ የሚገኙ ኤርትራውያን ስደተኞች

በእጅጉ መቸገራቸውን ለአሜሪካ ድምጽ ተናገሩ። ለደህንነታቸው በመስጋት ማንነታቸው እንዳይጠቀስ የፈለጉ አስተያየት ሰጪዎቹ ከስፍራው በስልክ እንደገለጹልን በማይ አይኒና በአዲ ሀሩሽ የመጠለያ ጣቢያዎች ውስጥ አንድ ሺ ሰባት መቶ የሚደርሱ ስደተኞች ይኖራሉ ብለዋል። ሆኖም በመጠለያ ጣቢያዎቹ መሰረታዊ አገልግሎት ባለመኖሩ ለከባድ ችግር እንደተጋለጡም አስታውቀዋል። በሕክምና እጦት ምክንያት በቅርቡ የሀያ ሰዎች ህይወት ማለፉንም ነው የገለጹት። ስለ ጉዳዩ ከኢትዮጵያ ስ

ስደተኞችና ከስደት ተመላሾች አገልግሎት አስተያየት ለማግኘት ያደረግነው ጥረት አልተሳካም። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር በበኩሉ ለአሜሪካ ድምጽ በኢሜይል በሰጠው ምላሽ ስደተኞቹ በዚያው አካባቢ ሆነው አገልግሎት ማግኘት እንደማይችሉ አስቀድመን ነግረናቸዋል፣ አሁንም ወደ ቦታው መግባት አንችልም በማለት ገልጿል። ገብረ ሚካኤል ገብረ መድህን ዝርዝራለው

በትግራይ ክልል በሚገኘው የማይ ዐይኒ መጠለያ ጣቢያ ከአስር ዓመታት በላይ እንደኖሩ የተናገሩት ስማቸው መግለጽ ያልፈለጉ አንድ ተሰዳጅ ከሦስት ዓመታት በፊት በትግራይ ጦርነቱ ሲቀሰቀስ በመጠለያ ጣቢያዎቹ ላይ በደረሰው ጥቃት ጉዳት መድረሱን ያስታውሳሉ። ይህን ተከትሎም አብዛኞቹ ስደተኞች ሰሜን ጎንደር ዞን ዳባት ወረዳ ወደሚገኘው የዓለም ዋጭ መጠለያ ጣቢያ መዛወራቸውንም ገልጸው

እኛ ግን ባለንበት ማህበራዊ አገልግሎትና ሰብአዊ እርዳታ ይሰጠን ብለን እዚሁ ቀርተናል፣ ይላሉ። ነገር ግን መሰረታዊ አገልግሎት እየቀረበላቸው ባለመሆኑ ለችግር መዳረጋቸውን ይናገራሉ። እርዳታ የሚባል ነገር ካየን አስር ወራት ተቆጥሯል። የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽነር ወይም ዩኤንኤችሲአር እና የኢትዮጵያ መንግስት ሊያዩን አልቻሉም። ምንም የምንበላውም ሆነ የምንጠጣው ነገር የለም።

አሁን ህዝቡ እየለመነ ነው። ትልቅ ችግር ውስጥ ነው ያለ ነው። ልጆቻችን ዳቦ እየለመኑ ይውላሉ። በየአካባቢው ያሉት የታጠቁ ኃይሎች ሲፈልጉ ይሰጧቸዋል፣ አንዳንዴ ያባርሯቸዋል። ከዛ የሚያገኙትም ነገር ጽዳት ስለሌለው ይታመምብናል። ለልጆች ትምህርት የሚባል ነገር አይታሰብም። በጣም ችግር ውስጥ ነው ያለ ነው።

በትግራይ ጦርነቱ ሲጀመር በጥይት ተመትተው ጉዳት እንደደረሰባቸው የተናገሩት እኒሁ አስተያየት ሰጪ የህክምና አገልግሎት ስለሌለም ጥይቱ አሁንም ድረስ ከሰውነታቸው እንዳልወጣ ገልጸዋል። ስደተኛው በህክምና እጦት መቸገሩንም ተናግረዋል። ህክምና የለን። የታመሙ ሰዎች አሉን፣ የህክምና እርዳታ አያገኙም። በከተማ ያለው የህክምና አገልግሎት በገንዘብ ነው የምታገኘው፣ እኛ ደግሞ ገንዘብ የለንም።

አካባቢው ወታደራዊ ቀጠና በመሆኑ ምሽት ከ12 ሰዓት በኋላ ሕፃናት እንኳን ታመሙብን መንቀሳቀስ አንችልም። ከአካባቢው ማህበረሰብ ጋር ቋንቋችንና ባህላችን አንድ ስለሆነ ግን የገጠሩ ህዝብ ይተባበረናል። ከመንግስት በኩል ግን እስካሁን ድረስ ያገኘነው አንድም እርዳታ የለም። አካባቢውን የአማራ ኃይሎች እንደሚቆጣጠሩት የገለጹት አስተያየት ሰጪው ከካምፖቹ ውጪ እንድንንቀሳቀስ ስለማይፈቅዱልን በሰባት ኪሎ ሜትር ርቀት ላይ ወደምትገኘው የማይጸብሪ ከተማ ተጉዘን

የባንክ አገልግሎት ለማግኘት እንኳን በጣም እንቸገራለን ሲሉ ተናግሯል። አስተያየታቸውን ያጋሩ ሌላው ስደተኛ በማይ ዓይኒ መጠለያ ጣቢያ ለ15 ዓመታት ያህል መኖራቸውን ገልጸው በሕክምና እጦት ምክንያት ሰዎች እየሞቱ መሆናቸውን ይናገራሉ። ሕክምናውን ስነት ሳ ሳ ማለት በሕክምና እጦት ሰዎች ሞተዋል።

በመጠለያ ጣቢያ ያለው ሰው ሁሉ በበሽታ እየተጠቃ ነው ያለው። የህክምና አገልግሎት የሚባል ነገር የለም። እኔ ራሴ የወባ በሽታ ይዞኝ ጸበል እየጠጣሁ ፈጣሪን እየለመንኩ ነው ለመዳን እየታገልኩ ያለሁት።

ስደተኞቹ እየገጠማቸው ባለው ዘርፈ ብዙ ችግር ምክንያት ለስነ ልቦና ጫናና ለማኅበራዊ ቀውስ ተዳርገናል በማለትም ይገልጻሉ። ዳርጋ ሕጂ እውን ገና አሁን በሁሉም አቅጣጫ ተዘግተንና ተከበና ያለ ነው። በአራቱም አቅጣጫዎች መሳሪያዎች ተቀባብለው በተተከሉበት አካባቢ ውስጥ ነው የምንኖረው።

ለሕይወታችን ስጋት የደቀነ እልባት ያላገኘና በሁሉም አቅጣጫዎች የተለያዩ የታጠቁ ኃይሎች ተፋጠው የሚገኙበት አካባቢ ነው። ስለዚህ የጸጥታ ስጋትም አለብን። በካምፖቹ ውስጥ የሚኖረው ስደተኛ የሥነ ልቦና የአእምሮ አካላዊና ማኅበራዊ እንዲሁም ፖለቲካዊ ስብራት ደርሶበታል። የስደት ሕይወታችን እልባት አጥቷል። አቤቱታችን የሚሰማ አካል አልተገኘም።

ስለሆነም ከየትኛውም አካል ሞራላዊና ዲፕሎማሲያዊ ድጋፍ እንዲሁም የገንዘብና የቀለብ የቁሳቁስ እገዛ እንዲደረግልን በፈጣሪ ስም እማጸናለሁ። የሰሜን ኢትዮጵያው ጦርነት በትግራይ ከተቀሰቀሰ በኋላ ከ150 በላይ የኤርትራ ስደተኞች ከትግራይ ወደ ዳባት አለም ዋጭ መጠለያ ጣቢያ እንዲሄዱ ይታወቃል። ከእነዚህ መካከል አንዷ እንደሆኑ የነገሩን ሌላኛዋ አስተያየት ሰጪ በዳባት ያለው ሁኔታ ጥሩ ስላልሆነ

ሦስት ልጆቻቸውን ይዘው ወደ ማይ ዓይኒ ካምፕ መመለሳቸውን ገልጿል። ነገር ግን እዚህም የመሰረታዊ አገልግሎቶች አለመኖር እንዳሳሰባቸው ነው የሚናገሩት።

ማዳባት ያለው ሁኔታ ጥሩ አይደለም። በሽራ ድንኳን ውስጥ ነው የምንኖረው። ማንም ሰው ቀዶ ሊገባና ሊያጠቃ ስለሚችል ለአደጋ የተጋለጠ ነው። የአካባቢው አየር ራሱ ለሕጻናት የሚስማማ አይደለም። በአፍንጫቸው ደም እንዲፈስ የሚያደርግ የሰውነት መቆጣት ያስከትልባቸዋል። ከዛ በላይ ደግሞ የእርዳታ አቅርቦት የለም። የአንድ ወር ቀለብ ባለፈው ግንቦት ወር መጨረሻ ላይ እንደተሰጠ ከዛ በኋላ ለሶስት ወራት ያህል።

እርዳታ አልተሰጣቸውም። ቀድሞም የነበረው እርዳታ በቂ አይደለም። በዚህ ምክንያት ልጆቼን ይዤ ወደዚህ መጥቻለሁ። ይሄው እዚህም እንዲሁ ይነጋል፣ ይመሻል። ምንም የሚመጣ ነገር የለም። ምናልባት ፈጣሪ አንድ ነገር ይሰጠን እንደሆነ እያል እንጠብቃለን እንጂ ምንም የለም። በዚህ አጋጣሚ ግን እዚህ በማይ አይኔና በአዲ ሐሩሽ መጠለያዎች

ብዙ ኤርትራውያን ስደተኞች እንዳለን ልነግርህ እፈልጋለሁ። ከዳባትም እንዲሁ ወደዚሁ እየተመለሱ ያሉ ስደተኞች አሉ። በስደተኞቹ ስለሚነሳው ቅሬታ የተጠየቀው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር በኢሜይል በሰጠው ምላሽ በዳባት መጠለያ ጣቢያ የእርዳታ ስርጭት የተቋረጠው የአሜሪካው የተራድኦ ድርጅት ዩኤስኤድ እና የዓለም ምግብ ፕሮግራም የእርዳታ አቅርቦት በማቆማቸው ነው ብለዋል።

ይህ መረጃ ለስደተኞቹ እንዲደርሳቸው መደረጉን የተናገረው ተቋሙ አቅርቦቱ ባጠረ ጊዜ እንዲጀመር ከሚመለከታቸው አካላት ጋር እየተነጋገረ እንደሆነ አስታውቋል። በትግራይ ካምፖች ስላሉት የኤርትራ ስደተኞች በተመለከተ በሰጠው አስተያየት ደግሞ እዛ አካባቢ የነበሩ አብዛኞቹ ስደተኞች ወደ ዳባት መዛወራቸውን አውስቶ እዛው የቀሩት ግን አገልግሎት እንደማያገኙ ተነግረዋቸዋል ብለዋል። አሁንም ቢሆን ዩኤንኤችሲአር የማይጸብሪ አካባቢን መድረስ እንደማይችል ገልጿል።

ስደተኞቹ በበኩላቸው የሚመለከታቸው አካላት እንዲደርሱላቸው ተማጽነዋል። ለዓለም ከተቃድልና ኤርትራውያን ድምፃችን ለዓለም አሰሙልን። ኤርትራውያንም ይሁኑ ዩኤንኤችሲአርም ይሁን የበጎ አድራጎት ድርጅቶችም ይሁኑ ሊደርሱልን ይገባል። የኢትዮጵያ መንግስትም ሊጠይቅና ሊያየን ይገባል።

እኛ የኤርትራ ስደተኞች የኢትዮጵያ መንግስት በሕጋዊ መንገድ መዝግቦ ነው የተቀበለን። ከሞት ከበሽታና ከረሃብ እንድንድን ባለንበት ይርዱን፣ ካልሆነ ግን ካለንበት ለመውጣት መንገድ ሊከፈትልን እንፈልጋለን፣ ወደ መቀለም ይሁን ወደ ሽራ። እናንተ ዓለም አቀፍ ማኅበረሰብ እንዲመለከተን እንደምታደርጉ ተስፋለን። ስለዚህ ጉዳይ ከኢትዮጵያ የስደተኞችና ተመላሾች አገልግሎት አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም።

ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።

ደቡብ አፍሪካ ትላንት ረቡ የሴቶች ቀንን አክብራ ውላለች። ይሁንና በሀገሪቱ በሴቶች ላይ የሚደርሱ ጥቃቶችን የሚከታተሉ አዋቂዎች እንደሚሉት እንደ አውሮፓውያን አቆጣጠር በዚህ ዓመት በመጀመሪያዎቹ ሶስት ወራት ብቻ ከአስር ሺ በላይ አስገድዶ መደፈር አድራጎቶች መመዝገባቸውን ገልጸዋል። ከዘጠኝ መቶ የሚበልጡ ሴቶችም ተገድለዋል። ኬት ባሽሌት ያነጋገረቻቸው የመብት ተሟጋቾች ደቡብ አፍሪካ ለሴቶች ከዓለም አደገኛ ቦታ ሆናለች ያሉ ሲሆን ምን ቢደረግ እንደሚሻልም

አጋርተዋታል። ቆንጂት ታዬ እንደሚከተለው አቀናብረዋለች። ደቡብ አፍሪካ ውስጥ በየአመቱ ብሔራዊ የሴቶች ቀን የሚከበርበት በፈረንጆች አቆጣጠር ነሐሴ ዘጠኝ ቀን በዘር መድሎ ዘመን የነበሩትን ኢፍትሐዊ ህግጋት ለመቃወም የተጠራው ሰልፍ መታሰቢያ ዕለት ነው።

ካሮላይን ፒተርስ ለሴቶች መብት ከበሬታ ተሟጋች ናቸው። እንዲህ ሲሉ ያስረዳሉ። በ1956 20 ሺህ ሴቶች በሰልፍ ዋቲንት አባፋዚ ዋቲንት ኢምባኮዶ ሴትን መምታት አለትን መምታት ነው እያሉ በመዘመር ፕሪቶሪያ ወደሚገኘው የመንግስቱ መቀመጫ ዩኒየን ሀውስ የተጓዙበት ዕለት መታሰቢያ ነው።

የዛሬዋ ዲሞክራሲያዊቱ ደቡብ አፍሪካ የጾታ እኩልነትን የሚያረጋግጥ ሕገ መንግስት እንዳላት የሚናገሩት ካሮላይን ፒተርስ፣ ቢሆንም በዚህ ዓመት መጀመሪያዎቹ ወራት ውስጥ በሰው እጅ የተገደሉ ሴቶች ቁጥር መጨመሩ በዓሉን በደስታ እንዳናከብር አድርጎናል ብለዋል።

በማህበረሰባችን ውስጥ ጾታዊ ጥቃቶች እንዲወገዱ ማህበራዊ አንቂ ሆኜ ለ30 ዓመታት ሰርቻለው። በሴቶች ላይ የሚፈጸም ጥቃት በዚህ ደረጃ ተባብሶ አይቻላውቅም። በዚህ ሁኔታ እኛ የምናከብረው በዓል የለንም የምልበት ደረጃ ላይ ደርሻለው።

እንደ አውሮፓውያን የዘመን አቆጣጠር የዚህ 2023 ዓመተ ምህረት የፖሊስ ሪፖርት መዝገብ እንደሚያሳየው በመጀመሪያዎቹ ሶስት ወራት ብቻ 10512 ሴቶች ላይ አስገድዶ የመድፈር ድርጊት ተፈጽመዋል። 968 ሴቶች ተገድለዋል። የሀገሪቱ ፕሬዚደንት ሲሪል ራማፎሳም በሀገራቸው ሴቶች ላይ ጦርነት ላይ በሚገኝ ሀገር በሚደርሰው ደረጃ

ከፍተኛ የሆነ ጾታዊ ጥቃት እንደሚፈጸም ተናግረው ነበር። እንደ ወረርሽኝ ተንሰራፍቷል ነው ያሉት። የደቡብ አፍሪካ የፖሊስ ሚኒስቴር ቃል አቀባይ ሊንድራዚ ቴምባ የሀገራችን ሴቶች ደህንነት ጉዳይ በእጅጉ እያሳሰበን ነው ሲሉ ተናግረዋል።

ተቋማችን ጾታዊ ጥቃት ፈጻሚዎችን የመከታተል፣ በተደጋጋሚ ጥፋት የሚፈጽሙትን የማሰር እንቅስቃሴዎችን በማጠናከር ላይ ነው። በተለያዩ ማህበረሰቦች ውስጥ ወንዶችን ለማናገር አቅደናል።

ቲርስ ወይም እምባችን በሚል የእንግሊዝኛ ምህፃር ስም የተቋቋመው ለጥቃት ለተጋለጡ ሴቶች በስልክ የነፃ አጣዳፊ እርዳታ አገልግሎት የሚሰጥ ድርጅት ስራ አስፈጻሚ የሆኑት ማራ ግሌኒ እንደሚሉት፣ የመደፈር ጥቃት ደርሶብናል ብለው የሚያስታውቁ ሴቶች ሁልጊዜም በቂ እርዳታ ያገኛሉ ማለት አይደለም።

ሴቶች ወደ ፖሊስ ጣቢያ ሄደው ሲናገሩ ከመርዳት ይልቅ ብዙውን ጊዜ ወደ ቤት ሽጅና ታረቂ ነው የሚሏቸው።

ደቡብ አፍሪካ ውስጥ በሴቶች ላይ የሚፈጸም ጥቃት ስለምንድነው የተስፋፋው ተብለው የተጠየቁት የሴቶች እኩልነት መብት ከበሬታ ተሟጋች የሆኑት ሴስ ማንቶዋ ሴሌፒ በአሁኑ ጊዜ በሀገሪቱ ያለው የማህበራዊና ኢኮኖሚያዊ ቀውስ ብቻ ሳይሆን የአፓርታይዱ ዘመን አስከፊ ታሪክም ጭምር ለችግሩ አስተዋጽኦ እያደረጉ መሆኑን ነው ያመለከቱት። እኔ እንደሚመስለኝ ከሆነ ደቡብ አፍሪካ ውስጥ ወንዶች

ሰዎቹ ዘንድ በድህነቱ በቀደመው ዘመን በነበረው የፍትህ እጦት የተነሳ ከትውልድ ወደ ትውልድ ሲወርድ ሲወራረድ የመጣ ቁጣ አለ። እያየነው ያለነው እሱኑ ይመስለኛል። አክለውም ሲናገሩ የሴቶች መብት ከበሬታ ተሟጋቿ ደቡብ አፍሪካ ውስጥ ወንዶች የበላይ የሆኑበት ልማድ ይወገድ ዘንድ መንግሥት ለሴቶች እኩልነት ትምህርት መስጠት ላይ ትኩረት አድርጎ መስራት እንዳለበት መክረዋል።

በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት የቪኦኤ አምሃሪክ መሰናዷችንን ነው። በአማራ ህዝብ ላይ ለአመታት በማንነቱ የተነሳ የተለየ በደል ተፈጽሞበታል ያሉ ኢትዮጵያውያን ዛሬ በዋሽንግተን ዲሲ ሰልፍ አካሂደዋል። የሰልፉ አስተባባሪዎች የህሊና አደጋ ተጋርጦበታል የተባለውን ህዝብ የመከላከል አላማ አለው ላሉት የአማራ ህዝባዊ ሰራዊት ፋኖ ድጋፋቸውንም

አሰምተዋል። በሌላ በኩል የኢትዮጵያ መንግስት ባለፈው አርብ ዕለት በአማራ ክልል ላይ ባወጣው የአስቸኳይ ጊዜ አዋጅ አፈጻጸም ያቋቋመው የአስቸኳይ ጊዜ ጠቅላይ መምሪያ እዝ በክልሉ የሚንቀሳቀሰውን የፋኖ ታጣቂ ዘራፊና ጽንፈኛ መንጋ ነው ብሎታል። የዛሬ የዋሽንግተን ዲሲ ሰልፈኞች በበኩላቸው በአማራ ህዝብ ላይ እየደረሰ ነው ያሉትን ግፍ በትጥቃዊ ትግል ለመመከት የፋኖ ታጣቂ የሚያደርሰውን እንቅስቃሴ ሌላ ስም በመስጠት ከተቀረው የኢትዮጵያ ህዝብ ጋራ ለማራራቅ የሚደረገው

ጥረት ሊቆም እንደሚገባ አሳስበዋል። አድማጭ ተመልካቾቻችን ይህንን መሰናዶ ስላልደረሰልን ደረሰልን በሰዓት

በሰዓቱ ልናደርስላችሁ አልቻልንም። ግን የቪዮ አማሪክ የፌስቡክ ገጽ ላይ በመግባት እዛ ላይ የምናስቀምጠው ይሆናል ትከታተሉት ዘንድ በአክብሮት እንጠይቃለን። ከይቅርታ ጋር የዕለቱን መሰናዶ እንግዲህ እየፈጸምን ነው። ኤደን ገረመ መሰናዶውን በመምራት ጽዮን ግርማ በአርቶቱ ብርሃን ኃይሉ ደግሞ ምስልና ድምፁን በማቀናበር ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ ቆይተናል። እናንተም አብራችሁን ስለነበራችሁ እናመሰግናለን። ሰላም ጤና ስጥልን ደናደር